ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ጥር ዘጠኝ ፕሮግራማችን የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ በዛሬው እለት ከእስር ተፈተዋል። መታሰራቸውን ሰምቼ በጣም ማለት ከፍቶኛል እና የኦሮሞ አባት ናቸው። ለእኛ ብለው ነው የታሰሩት። አንድ ሰው ለግሉ ብሎ አይታሰርም። ለግሉ ብሎ ቢታሰሩ አሁን ይሄ ሁላ ሕዝብ መጥቶ አስ ደስታቸውን እንትን አይልም እና እሳቸው ለሕዝብ ብለው ስለታሰሩ አሁን እኛ እዚህ መተን የእሳቸውን ደስታ ልንካፈል እዚህ ቆመናል። እኔ ለዛ ነው የመጣሁት። ከእስር መፈታታቸው አስደስቷቸው በመኖሪያ አካባቢያቸው የተሰባሰቡ ደጋፊዎች ናቸው። ይዘናቸዋል። በሌላ ዘገባችን ደግሞ ጋዜጠኛ እስክንድር ነጋ በነገ ዕለት ሽልማት ይሸለማል። Eskinder Nega is very, very well uh, respected uh, journalist uh, who have been fighting for the freedom of እስክንድር ነጋ ለረጅም ጊዜ ለመናገር ነጻነት የታገለ በጣም የተከበረ ጋዜጠኛ ነው። የሸላሚው የኦክስፋም ኖቪል ዳይሬክተር ፋራህ ካሪም ናቸው። በሌላ ዘገባችን ቡናና ጠጪዎች አብዛኛውን ጊዜ በቃ ያው በብዛት የተለመደው በጫው ነው በስፋር ለመድ ነው እዛው ጅማ አካባቢ ጨው እንጠጣለን። ግን ያው ቢያንስ ከምሳ በኋላ ሁለት ሲኒ ደስ ስለሚለኝ እጠጣለሁ። ግን እኔ አሁን በጨጓራይ መጣም ስለሚያመኝ ቡና ስጠጭ ብሎ ሐኪም ከልክሎኝ ነው አንድና ሁለት ሲኒ መጠጣት የጀመርኩት። እስከ ዘጠኝ ሲኒ ይጠጣ ነበር። በቀን ስንት ሲኒ ቡና ይጠጣሉ? ወደ ኢትዮጵያ በለፍ ተቀደም ደውለን ያገኘናቸው ጥቂት ሰዎች እየመለሱልን ነው ያስደመጥናቸው። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ና አስተያየቶቻችሁን አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና አጠር ላሉት የምሽቱ ዜናዎቻችን ተመልሰን መጥተናል። በቀዳሚው ዜናችን የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ ዛሬ መፈታታቸው ታወቀ። አያሌ ደጋፊዎቻቸው እና የኦፌኮ አባላት በቤታቸው አካባቢ በአጀብ ተቀብለዋቸዋል። ዶክተር መረራ ጉዲናን ጨምሮ ሌሎች 114 ተጠርጣሪዎችም ክሳቸው ተቋርጦ ዛሬ ተፈትተዋል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዩናይትድ ስቴትስ ነው የምናምራው። የዩናይትድ ስቴትስ የፍትህ ሚኒስትር ጠቅላይ አቃቤ ህጉ ጄፍ ሴሽንስ ያልተለመደ እርምጃ ሲሉ የጠሩትን ወስዶ በልጅነት የመጡ የውጭ ሀገር ተወላጆችን እንዳይባረሩ የሚያደርገውን የኢሚግሬሽን መርሃ ግብር ዲኤሲኤ እንዳይሰረዝ የካሊፎርኒያ ክፍለ ሀገር ያስተላለፈውን ብይን እንዲቀለብስ ጠቅላይ ፍርድ ቤቱን እንጠይቃለን እያሉ ነው። የትራምፕ አስተዳደር የዩናይትድ ስቴትስ ጠቅላይ ፍርድ ቤት የኢሚግሬሽን መርሃ ግብሩን እንዲያጤናው አቤቱታ እናስገባለን ሲል ትላንት ማክሰኞ አስታውቋል። ይህን እርምጃ ያልተለመደ የሚያደርገው አስተዳደሩ ጉዳዩን የያዘው የሳን ፍራንሲስኮ የይግባኝ ሰሚ ፍርድ ቤት በጉዳዩ ላይ ብይኑን ከመስጠቱ አስቀድሞ መምጣቱ እንደሆነ ተገልጿል። ጠቅላይ አቃቤ ሕግ ጄፍ ሴሽንስ መላ ሀገሪቱን የሚመለከት ጉዳይም ጠቀስ አድርገው ሳልፈዋል። በመጨረሻም የሀያ አገሮች የውጭ ጉዳይ ሚኒስትሮች በሰሜን ኮሪያ የኒኩሌር ጦር መሳሪያ ፕሮግራም ላይ ለመምከር በዛሬው እለት በካናዳዋ የቫንኮቨር ከተማ ተሰብስበዋል። ስብሰባው ፒዮንግያንግ ያንግ የኒኩሌር ጦር መሳሪያ ፕሮግራሟን ታቋርጥ ዘንድ ጫና ለማሳደር ታልሞ ካሁን ቀደም ተጥለውባት የነበሩ ማዕቀቦች የተፈለገውን ውጤት እንዲያስገኙ ተጨማሪ ግፊት ለማድረግ መሆኑ ተገልጿል። ማዕቀቡ እንደታለመው ሰሜን ኮሪያ የኒኩሌር ጦር መሳሪያ ባለቤት ለመሆን በያዘችው እቅድ መግፋቷ ታቆም ዘንድ አስፈላጊውን ጫና በበቂ መጠን አላደረጉም ስትል በዋሽንግተንና በሀገሮቿ የተነቀፉት ሩሲያና ቻይና ለስብሰባው አልተጋበዙም። አድማጮች፣ የዚህም ዜና ዝርዝር ከደረሰ እናቀርባለን። ለመጨረሻ ዜና መስታወት አረገው። በታመሰው የበርማ ራሂኔ ክፍለ ግዛት ሰባት ሰዎች በፖሊስ በተተኮሰ ጥይት ተመተው መገደላቸው ተዘግቧል። ትላንት ማክሰኞ ማታ ምራኡክ ዩ በምትባለው ከተማ ከአንድ አመታዊ መታሰቢያ በዓል ተከትሎ አራት ሺህ የሚሆኑ ሰዎች አንድ የመንግስት ህንጻ መውረራቸውን የገለጹት የሀገሪቱ ባ ባለስልጣናት ። ከዚያም ፖሊሶች ህዝቡን ለመበተን ወደ ሰማይ የጎማ ጥይት ተኩሰው ሰው አልበተን በማለቱ በጸጥታ ኃይሎች ላይ ጥቃት ማድረስ ሲጀምር ፖሊሶች ጥይት መተኮስ ጀምረዋል ብለዋል። ከተገደሉት ሌላ አስራ ሶስት ሰዎች በጥይት መቁሰላቸው ብዙዎችም ታውቋል። የተገደሉትና የቆሰሉት ሰዎች ቡድሃ እምነት ተከታዮች እንጂ ሮሂንጃዎች እንዳልሆኑን የተዘገበው አምነስቲ ኢንተርናሽናል ድንገቱ በነፃ አካል እንዲመረመር አሳስቧል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። እንግዲህ ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን። Gabrina VOA, let's cross boundaries together. የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ ዛሬ መፈታታቸው ታውቋል። አያሌ ደጋፊዎቻቸውና የኦፌኮ አባላት በቤታቸው አካባቢ በአጀብ ተቀብለዋቸዋል። ዶክተር መረራ ጉዲናን ጨምሮ 114 ተጠርጣሪዎችም ክሳቸው ተቋርጦ ዛሬ ተፈተዋል። መለስካቸው አምሀ ከአዲስ አበባ ዝርዝሩን አድርሶናል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ከ413 ቀናት እስር በኋላ የተጠረጠሩበት የወንጀል ክስ ተቋርጦ ዛሬ ተፈተዋል። የመፈታታቸው ዜና ቀደም ሲል በመንግሥት መገናኛ ብዙሃን የተናኘ ስለነበረ አያሌ ደጋፊዎቻቸው መኖሪያ ቤታቸው በሚገኝበት በአዲስ አበባ ከተማ አሸዋ ሜዳ በሚባለው አካባቢ በአጀብ ሊቀበሏቸው ተዘጋጅተው እንደነበረ ቪኦኤ በቦታው ተገኝቶ ተመልክቷል። በተለይ በአዲሱ የወለጋ መውጫ መንገድ ይገኙ የነበሩ የኦፌኮ አባላትና የዶክተር መረራ ጉዲና ደጋፊዎች ፎቶግራፋቸው ያለበትን ቲሸርት በመልበስ በጉጉት ሲጠባበቋቸው ታይተዋል። ከእነዚህ መካከል ጥቂቶቹን ቪኦኤ አናግሯቸዋል። ስምሽ ያለበት አዊኔ ታድኛ እባላለሁ። እዚህ የመጣሽው ለምንድነው? እዚህ የመጣሁት ዶክተር መረራ ይፈታሉ ስለተባለ በቃ ደስታውን ለመካፈል ነው የመጣሁት ቅርብ ጊዜ ነው ከባንኮክ ወደዚህ የመጣሁት። እኔ እና ብዙ ጊዜ ያዳምጣለው እና መታሰራቸውን ሰምቼ በጣም ማለት ከፍቶኛል እና የኦሮሞ አባት ናቸው ለእኛ ብለው ነው የታሰሩት። አንድ ሰው ለግሉ ብሎ አይታሰርም። ለግሉ ብሎ ቢታሰሩ አሁን ይህ ሁላ ሕዝብ መጥቶ አስሮ ደስታቸውን እንትን አይልም። እና እሳቸው ለሕዝብ ብሎ ስለታሰሩ አሁን እኛ እዚህ መተን የእሳቸውን ደስታ ልንካፈል እዚህ ቆመናል። እኔ ለዛ ነው የመጣሁት። መለሴ ጫላ ይባላለሁ። አቶ መለሰ እዚህ ለመጡ የአቶ መረራ ጉድናን መፈታታቸውን የደስታ ተካፋይ ሆኜ ወደዚህ መጥቻለሁ። እኔ እሳቸውን እንደዚህ ብዬ መግለጽ አልችልም። ዶክተር መረራ ማለት የሀገሪቱ ተወካይ ማለት የአንድ የህዝቡ የኢትዮጵያ ህዝብ የሳይንቲስት ማለት እንጥራለን። ዶክተር መረራ በትምህርታቸው ደረጃ እንኳን ፕሮፌሰርነታቸው የተከለከሉ ናቸው። የሀገር ተወካይ ተብሎ የምጠሩ ከዚህም በፊት በኃይለ ስላሴ በደርግ ጊዜ ስታሰሩ፣ ስሰቃዩ፣ ስገረፉ የነበሩ ጀግና ናቸው። ተመልሶ አሁንም በኢህአዲግ ዘመን ስገረፉና አሁንም ስሰቃዩ የነበረ ዛሬ ደግሞ እንደገና ወደ ቤታቸውን ለመብቃት ደስታውን ተካፋይ ሆነን ወደዚህ መጥተናል። አቶ ኩመራ ደረሳ በአካባቢው ካገኘናቸው አንዱ ነበሩ። አቶ ኩመራ የዶክተር መረራ ጉዲና የእህት ልጅ እንደሆኑም ይናገራሉ። ከ413 ቀናት በፊት ዶክተር መረራ ጉዲና ከውጭ አገር ከመጡ በኋላ እንዴት ለእስር እንደተዳረጉ አብራርተውልናል። እሳቸውና ወንድማቸው ከዶክተር መረራ ጋር በመኖሪያ ቤታቸው እንዳሉ አብረው እንደተያዙና ለ13 ቀናት ያህል በማዕከላዊ ታስረው እንደነበረ ያስታውሳሉ። በእስር ቤት አጭር ቆይታቸው ያዩትን ጠይቄያቸው ነበረም። አንደርግራውንድ ሰዎች የሚታሰሩበት አለ። አንድ ቀን ብቻ ነው እዛ ያደርኩኝ። እኔ ወንድሜ ግን ሁሉንም ቀን እዛ ነው ያደረው። እኔ ግን አንድ ቀን ብቻ ስምንት ቁጥር የምትባል ጠባብ ቤት ናት፣ ጨለማ ናት። ማብራት መስኮት ላይ በውጭ በኩል መስኮት ላይ ነው ተንጠልጥሎ ያለው። እዛ ውስጥ የማይናገሩ የደከሙ ያመማቸው ምንም ዘመድ የት እንዳለ የማያውቁ አሉ ተእንደሚናገሩ እንደዛ ነው፣ ተመቴን ነው ነው የሚሉ እኔ ማታ ማታም ያን ቀን አንድ ቀን ያደርኩበት ቀን ተጠርቶ ይወጣሉ። ከሌሊቱ 6 ሰዓት 8 ሰዓት ተጠርቶ ይወጣሉ። ሲመጡ ግን ደክሞ አይናገሩም፣ ሲመለሱ ማለት ነው። ዛሬ ከዶክተር መረራ ጋር ሌሎች ክሳቸው ተቋረጠ። 114 ተጠርጣሪዎች ከቂሊንጦ እስር ቤት ወደ 8 ሰዓት ተኩል አካባቢ መፈታታቸውም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እያደመጣችሁ የምትገኙት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። በእስር ላይ የሚገኘው ታዋቂው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ኦክስኳ ኦክስፋም ኖቪብ እና ፔን ኢንተርናሽናል በተባሉ ሁለት ዓለም አቀፍ ድርጅቶች እንደ አውሮፓውያን አቆጣጠር በ2018 ተሸላሚ ሆኗል። ቬንዙዌላዊቷ ጸሐፊና ጋዜጠኛ ሚላግሮስ ሶኮሮ ሽልማቱን ለመቀበል በነገው እለት ኔዘርላንድ ትገኛለች። ጋዜጠኛ እስክንድር ነጋ ግን እስር ቤት በመሆኑ በእለቱ መታደም አይችልም ብለዋል የኦክስፋም ኖቪብ ዳይሬክተር ፋራም ካሪሜ፣ ጽዮን ግርማ ዳይሬክተሯን ስለ ሽልማቷ አነጋግራ ተከታዩን ዘግባለች። መስከረም ሶስት ቀን 2004 ዓ ም ለእስር የተዳረገው ጋዜጠኛ እስክንድር ነጋ 18 ዓመት በእስር እንዲያሳልፍ የተፈረደበት ፍርደኛ ነው። እስካሁን ስድስት ዓመት በእስር አሳልፏል። መቀመጫውን ኔዘርላንድ ያደረገው ኦክስፋም ኖቪ ከፔን ኢንተርናሽናል ጋር በመተባበር ሁለት ጋዜጠኞችን የዘንድሮ ዓመት ተሸላሚ አድርጎ መርጧል። የድርጅቱ ዋና ዳይሬክተር ፋራ ካራሚ ድርጅታቸው በዓለም አቀፉ ኦክስፋም ስር የሚገኝ ከተቋቋመም ከ60 ዓመት በላይ የሆነው ትልቅ ዓለም አቀፍ ድርጅት እንደሆነ ይናገራሉ። በዘንድሮ ምርጫም ጋዜጠኛ እስክንድር ነጋ ከኢትዮጵያ ሚላግሮስ ሶኮሮ ደግሞ ከቬንዞላ ተመርጠዋል ብለዋል። እስክንድር ነጋ እስክንድር ነጋ ለረጅም ጊዜ ለመናገር ነጻነት የታገለ በጣም የተከበረ ጋዜጠኛ ነው። ይህ ሽልማት ለማህበረሰባቸው ፍትህ፣ ፍትሐዊ የኢኮኖሚ ተጠቃሚነት፣ ለአካባቢ ጥበቃና ለመሳሰሉ መብቶች በስራቸው ለታገሉና ጮክ ብለው ስለተናገሩ እስር የደረሰባቸውን ጋዜጠኞችና ጸሐፊዎችን ለማበረታታት የሚሰጥ ሽልማት ነው። ሽልማቱን በነገው ምሽት በሄግ የሽልማት ስነ ስርዓቱ እንደሚከናወን የገለጹት ዳይሬክተሯ ፋራህ ካሪም፣ ሌላኛዋ ተሸላሚ ተገኝታ ሽልማቷን ትቀበላለች ብለዋል። እንዳለመታደል ሆኖ እስክንድር እስር ቤት በመሆኑ ምክንያት ነገ ምሽት እዚህ ተገኝቶ ሽልማቱን መቀበል አይችልም። ዋናው የሽልማቱ ዓላማ በሙያው ለከፈለው ዋጋ እውቅና መስጠት ነው። ያም ሆኖ ጥቂት የገንዘብ ሽልማት አለው ይህም በአስቸጋሪ ሁኔታ ውስጥ ለሚገኘው ለእርሱና ለቤተሰቡ ጥቂት እገዛ ያደርጋል የሚል ተስፋ አለን። የእውቅና ሽልማቱ 2500 ዩሮ ተጨምሮበት ለባለቤቱ ሰርካለም ፋሲል እንደሚላክ ጨምሮ ተናግረዋል። ከዚህ ሁሉ በላይ ግን አሳሳቢው ነገር ከእስር የመለቀቁ ጉዳይ ነው ብለዋል። ኢትዮጵያን ዛሬ ባገኘነው መረጃ የኢትዮጵያ መንግስት የተወሰኑ እስረኞቹን መፍታቱን ሰምተናል። በቀጣዩም እስክንድር ነጋንና ሌሎችን ሁሉንም ቀሪ እስረኞች መንግስት ይፈታል ብለን ተስፋ እናደርጋለን። እስክንድር ነጋ ባለፈው አመት መቀመጫውን ኦስትሪያ ቬና ባደረገው ዓለም አቀፍ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና ተብሎ መሸለሙ ይታወሳል። በተጨማሪም በርካታ ሽልማቶችን ማግኘቱም ይታወሳል። helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimi gabina v ainan ainwaxaad dhegaysanaysaan gaina vo ain የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ቀጣዩ ዘገባችን ደግሞ በርካታ ሰዎች በአንድ ሲኒ ቡና የስራ ቀናቸውን ይጀምራሉ። ከአንድ ስኒ በላይ ቀኑ ሙሉ ቡና ሲጠጡ መዋል ለጤና በጣም ጠቃሚ ነው ይላል የዩናይትድ ስቴትስ ከሚገኘው የሳውዝ ሳውትሃምፕተንስ ዩኒቨርሲቲ የጤና ተመራማሪ የሆኑት ሮቢን ፖሌ ጥናት፣ ባልደረባችን ማርቲን ሴክሬትስ ካደረሰን ዘገባ ጋር መስታወት አድርገው ያዘጋጀችዋላት። There are some headline benefits such as a lower risk of dying from any cause, a lower risk of dying from heart disease and stroke, and a lower risk of developing heart disease in the first place. And for those outcomes, the maximum benefit. ቡና በዋነኝነት ከልብ ጋር ተያያዥነት ባላቸው ህመሞች ምክንያት ሕይወት እስከ ማጣት የሚያደርስ አጋጣሚን በእጅጉ ይቀንሳል። ደጋግሞ ቡናን መጠጣት የልብ ህመም እንዳይከሰት በዋነኝነት ይከላከላል። እናም በቀን ከሦስት እስከ አራት ከፍ ባለ ሲኒ መጠጣት አስፈላጊ እንደሆነ በጥናቱ ተረድተናል። የብሪታንያ የጤና ተመራማሪዎቹ በመቶዎች የሚቆጠሩ በዚሁ በቡና ላይ ከዚህ ቀደም የተካሄዱ ጥናቶችን ደጋግሞ መርምረዋል። እናም ቡናን አብዝቶ መጠጣት የስኳር ህመምን፣ ከጉበትና ከአእምሮ ጋር የተያያዙ በሽታዎችን፣ እንዲሁም በጥቂቱ ካንሰርን የመከላከል ብቃት እንዳለው አረጋግጠዋል። ቡና ለጤና አስፈላጊነቱ እንዳለ ቢሆንም የጤና ተመራማሪዎቹ እንደሚሉት የቡና አፍቃሪዎች ለቡና ማጣፈጫ የሚጨምሩትን ለጤና ተስማሚ ያልሆኑ ነገሮች ማስወገድ እንዳለባቸው ይመክራሉ። የጥናታችን ውጤት ቡና ላይ ብቻ ያተኮረ ነው። ለማጣፈጫነት ስለምንጠቀመው ስኳር፣ ለቡና ቁርስ የምናቀርባቸውን ጣፋጮችን አያካትትም። የቡና መገኛ ተብላ ወደምትታወቀው ወደ ሀገራችንም በለፍ ተቀደም ደውለን ላገኘናቸው ጥቂት ሰዎች በቀን ስንት ቡና ትጠጣላችሁ የሚል ጥያቄ አቅርበን ነበር። ይገርምሻል፣ ቡና ካቆምኩ ሰባት ዓመቴ ነው። ለልቤ ጊዜ ስላልተስማማኝ አቁሜያለሁ። ከዛ በፊት ግን ምን ያህል ይጠጡ ነበር? አይ፣ ከዛ በፊት በቀን እስከ ዘጠኝ ሲኒ ይጠጣ ነበር። በቀን ምሳ፣ ቁርስ ሶስት ሶስት ሲኒ፣ ራት ሶስት ሲኒ ነበረ እና እኔ ሳዩ ለልቤ ጥሩ የሆኑ ስላላገኘሁት ያደከመኝ ስለመጣ ስራዬም ላይ ድክመን ስለፈጠረብኝ በቃ ተውኩስ ትንሽ ዝሜም ገፋ ያለ ሰው ነኝ። በድምጼ ልጅ ይመስላሉ መስል በቃ ለእድሜም ጥሩ ነው ስላልሳብል ሰው ነው እድሜ ወደ ሰባ አመት ነው። ከመጠጣቱ በተለይ ደግሞ ሲታይ ነው ደስ የሚለው አደለ፣ ቡና ረከቦቹ ስኒው ሲደረደር ነው ደስ የሚል። የሚገርምሽ ነገር ቡና በዓል ከሆነና ወይም አንዳንድ እንግዳ ይመጣብሻል፣ አደለ አሁን እንደዚህ ከእናንተ እንደምትመጡት ከውጭ ሰው ከመጣ ለዛ ተፈልቶ የኔ ባለቤት አልፈታም። ስለዚህ በቃ አቁማችኋል እናንተ ቤት ቡና የለም በቃ ይሄ ቡና የለም የቡና ውጪ የለም ሶስት ሲኒ ይጠጣለሁ በቀን ሶስት ስኒ ወይስ በተፈላ ቁጥር ሶስት ሲኒ አይደለም በቃ አሁን አንዳንዴ ወደ ካፌ አካባቢ ምናምን አሁን የምንሰራው ወደ ጅማ ዩኒቨርሲቲ አካባቢ ስለሆነ ቢያንስ ወደ አንድ ከምሳ በኋላ ወደ ሲኒ ጠጣለን ጅማ የቡና ሀገር ነው እንግዲህ የአንደኛ ቡና ነው ጅማ በብዛት እንግዲህ እዛ አካባቢ የተለመደው በጨው ነው እንግዲህ በብዛት እኛ በስኳር አለመድ ነው እዚያው ጅማ አካባቢ ጨው እንጠጣለን። ጅማ የቡና ሀገር ናት። ምርት እንዴት ነው? ሽያጭ እንዴት ነው? መቼም እናንተ ቅርብ ስለሆናችሁ ትሰማላችሁ። የገበያውን ውሎ ቆንጆ ቡናው ሰባ ብር ይሰጠን ያሉ ቀሽሩ ማለት የታሸገ በኪሎ የታሸገ የታሸገ በኪሎ እንግዲህ ሰባ ብር ይሸጣል። ግን ያኛው ደግሞ የአዘን ብሎ አይነት ነገሩ ደግሞ አምሳ አምስት ስልሳ ስልሳ አምስት ስልሳ አምስት ይሸጣል። መቼም ቡና ሳይጠጣ የሚውል የለም ጅማ፣ የለም ማንም የለም። እንግዲህ ማንም ሳይጠጣ እንግዲህ ቡና ሆን ተብሎ ማታ እጠዋት አፍሶ ጠዋት ጠዋት ላይ ሳይጠጣ ሙርሱ የለም። ደስ ስለሚለኝ እጠጣለሁ። ግን እኔ አሁን በጨጓራ በጣም ስለሚያመኝ ቡና አትጠጪ ብሎ ሐኪም ከልክሎኝ ነው አንድና ሁለት ሲቢ መጠጣት የጀመርኩት ቤት ጊዜ፣ ግን በጣም ደስ ስለኛ ዝም ብዬ እጠጣ ነበረ። ስሰኛም ባልም አብዛኛው ሰው እንደውም ለጭንቅላት ሲባል ለተለያዩ የተለያዩ በሽታ ቡና ነው የሚጠጣው። ሰው ምግብ እንኳን የዘባው ሰው ቡና ከጠጣ በኋላ ነው ምግብ መብላት የሚችለው። እንግዲህ አንዳንድ ሰው ላይ ደግሞ ያው ይኖራል አልፋቸው እንደ አይነቱ ደግሞ ይችላል የሚያሳምኑ ማለት ነው። የት አካባቢ ነው የሚኖሩት እርስዎ? አምቦ ነው የምኖረው። አምቦ ከተማ ቡና አለ ያው የሚበቅለው እንኳን ቡና ብዙም ባይኖር አለ ለነገሩ ይበቅላል፣ ግን እንደሌላኛው ቦታ ባይሆንም ቡና በጣም ነው የምንጠቀመው። ቡና በአለማችን በሰፊው የተለመደ ከመሆኑ የተነሳ የቡና ጠጪዎች በቀን ከሁለት ቢሊዮን በላይ ኩባያ ይጠጣሉ ተብሎ ይገመታል። መስታወት አድራጋው እናመሰግናለን ለዘገባው። በተከታዩ ዘገባችን ደግሞ የኢትዮጵያ ራእይ ፓርቲ ስራ አስኪያጅ አቶ ተሻለ ሰብሮ በወቅቱ የኢትዮጵያ ሁኔታ ላይ አስተያየት ሰጥተዋል። ያነጋገራቸው ሰለሞን ክፍሌ ነው። ወደ ቃለ ምልልሱ እንሂድ። አቶ ተሻለ ሰብሮ፣ አስቀድሜ ለትብብሮ ላመስግን። ሰሞኑን በመንግስት እየተወሰዱ ስላሉ እርምጃዎች ልጠይቆ። አሁን ያለውን ወቅታዊ ሁኔታ እንዴት ይመለከቱታል አቶ ተሻለ? መንታ መንገድ ላይ ነች እንደ ሀገር ድልም በድል እየተቀዳጀች ነው። እንደ መንግስትና እንደ ገዢው ፓርቲ ግን ተሸንፋለች። ግን አልሞት ባይተጋዳይነቷን እያረጋገጠች ነው ያለችው። ኢህአዴግ እንደሚያውቁት በሺህ ዘጠኝ መቶ ዘጠና ሶስት ዓመተ ምህረት ነው ስልጣን የያዘው። ከዚያን ጊዜ ጀምሮ አገሪቱ አሁን ባለው ደረጃ ችግር ውስጥ የገባችበትን ጊዜ ያውቃሉ። እንደ ሀገር አልነበረም እንደ ሀገር እንደ ሕዝብ በአጠቃላይ መልኩ የተለያዩ ኪሶች ወይም ፖኬቶች ነበሩ። ነገር ግን እንዳሁኑ አልነበረም። ከምን የመነጫ ይመስሎታል? አሁን ያለው ችግር የኢትዮጵያ ሕዝብ ችግር ላይ መውደቅ የጀመረው በሰማኒያ ሰባት ከዛም ደግሞ በባሰ መልኩ ዘጠና ሰባት ነው። ሰማኒያ ሰባት ህገ መንግስቱን በተመለከተ ነው። ህገ መንግስቱ ውስጥ የነበሩ ወይም የተካተቱ አንቀጾች ዛሬ ላለንበት ጋባዥ ሆነዋል። የዘጠና ሰባትም ደግሞ ደም ወደ ማፍሰስና ወደ እልህኝነትና ወደ ጨባ ጨባጻርነትና ወደ ኃይልን መጠቀምን ሆን ብለው የተነሱበት ዴሞክራሲያዊ ጭላንጭሉ መጥፋት የጀመረበት በመሆኑ ከዛ ኑሩ ጊዜ ጀምሮ ዘ ሰማንያ ሰባት ከዛ ዘጠና ሰባት ዛሬ ላለንበት ጋባዥና መሰረታዊ ምክንያቶችና ምክንያቶች ወቅቶች እንደሆኑ ማወቅ ይቻላል። በኢህአዴግ አንጻር ደግሞ ያየ ነው እንደሆነ ኢህአዴግ በተለይ ሁለት ሺህ ሰባት ዓመተ ምህረት አምስተኛ ዙር ሀገረ አቀፍ ምርጫን ወቅት ላይ ቢያንስ የጥገና ለውጥን መቀበል ይቻል እንደሆነ ተብሎ በምታሰብበት ጊዜ እድሉን ያበላሸው መቶ መቶ አሸንፍ ያለ ስልጣን ለመውጣቱ ከሁለት ሺ ሰባት በእኛ አቆጣጠር ወይም በፈረኞች ሁለት ሺ አስራ አምስት ያው እሱ አደጋ ውስጥ መግባት ጀመረ። አደጋ ሁለት አይነት መልክ ነው። ኢህአዴግ ዛሬ ህዝብ አደጋ ውስጥ ገብቷል፣ ገብተዋል፣ ሀገራችን ቀውጥ ውስጥ ነቸው የሚለው እሱ እንደሱ ይበል የራሱ ነው። ያ የህዝብ ግን የጀመረው ሰማንያ ሰባት ነው በእኛ አቆጣጠር እድም ባልኩት ይጭ የሆኑ ስለዚህ የአሁኑ ችግር ኢህአዴግ ብቻውን የራሱን ችግር የህዝብ እያደረገ እንጂ ህዝብማ ችግር ሲገባው ችግሩም ደግሞ እየታገለ የመጣበትና ዛሬ በድል አጥቢያ ላይ የሚገኝበት ወቅት ላይ ነን። ይህን ማለት የሚቻለው ነው። ይሄን ካነሱ ዘንድ አቶ ተሻለ እርሶ የሚመሩትን የኢትዮጵያ ራእይ ፓርቲን ጨምሮ አስራ ስድስት ሀገር አቀፍ ፓርቲዎች ከገዙ ኢህአዴግ ጋር እየተደራደራችሁ ትገኛላችሁ። ድርድሩ በእናንተ ራእይ ፓርቲ ግምገማ እስካሁን ምን ውጤት አስገኝቷል ይላሉ? ጥሩ ጥያቄ ነው። ኢትዮጵያ ራእይ ፓርቲ ለሰላማዊ ትግል ቆርጦ የተነሳ ነው። በእጁ ምስማርም ሆነ መርስ ቁልፍ የለውም። እምነቱ ነው። የኢትዮጵያ ሕዝብ አጀንዳ ነው። ሀቀኝነቱና ቅንነቱ ነው። ይደርሳለሁ፣ አደርሳለሁ የሚለው ተስፋው ነው። ከዚህ አኳያ ከማንም ጋር በኢትዮጵያዊ አጀንዳና በኢትዮጵያዊነት ዙሪያ ላይ ለምነሱ ለማናቸውም ግዙፍ እና አንኳር ሀገራዊ ጉዳዮች ከማንም ጋር በመደራደር በአንድ ጠረጴዛ ዙሪያ መቀመጥና መደራደር፣ ይሄም መስመሩ ነው። መሪሁ ነው። ከዚያ ከዋያካ ኢህአዴግ ጋር አሁን ሞክረናል እየሞከርንም ነው እስከ ዛሬቱ ቀን ድረስ። ነገር ግን እስካሁን የተገኙት ውጤቶች ሌሎች ያራገቡት ማለትም በጣም ውጤታማ ነበር ባሉት መልኩ ሳይሆን ኢትዮጵያ ላዊ ፓርቲ ሰላሳ አራት አጀንዳዎችን አቅርቦ ሀያ ሁለት ውድቅ ሆኖበት አስራ ሁለቱን ብቻ ይዞ ከአስራ ሁለቱም ወደ ፓርላማ ረቂቅ የቀረበው እንዲጸድቅ የቀረበው ላይ ብቸኛ የተቃወመ ኢትዮጵያ ራዊ ፓርቲ ነው። ዘጠና አምስት በመቶ አልተቀበለውም። ይህን እስከዛሬ ዛሬ ያለውን ውጤት አልባ ብለን መግለጫ ያወጣ ነው የኢትዮጵያ ራዊ ፓርቲ አመራሩም ሆነ ምክር ቤቱ የተቀበለ ነው ያመነበት ነው። በዚህ በድርድሩ አካሄድ ላይ ከግራና ከቀኝ የሚሰሙ ሌሎች ቅሬታዎችም አሉ። እርሶ ራሶም አሁን ያነሱትን ጨምሮ ይህንኑ እንዳንጸባረቁ እናውቃለን። ለምሳሌ በዚህ ድርድር ምክንያት አንጋፋ የሚባለው ኢዴፓ ውስጥ ትልቅ ቀውስ ተፈጥሯል። ከድርድሩ የእስካሁን ጉዞ አንጻር ምንድን ናቸው ይላሉ ጉድለቶቹ? በድርድሩ ላይ ማለት ነው። በጣም አዝናለሁ። በውስጡ አንቱ የሚባሉ መልካም ሰዎች እንደ ግለሰብ የወሰድኩ እንደሆነ አሉ። ራዕይ ያላቸው በኢትዮጵያዊነት የሚያምኑ ዓላማ ያላቸው ቆራጥነት ያላቸው አሉ። ነገር ግን እንደ ድርጅት ከሆነ ከኔ በላይ

ቴዲ አፍሮን በሰባ ደረጃ ነው እየሰማችሁ ያላችሁት። እዚህ ጋር የፌስቡክ ተከታታዮቻችን የሰጡትን የተወሰነ አስተያየት እናቀርብላችኋለን። ጤና ደስታ የተባለው አድማጫችን እኔ በጣም ቡና ወዳለው፣ ቡና ሳልጠጣ የምውልበት ቀን የለም ብሎናል። ቢያንስ ሶስት ወይም አራት ሲኒ ስጠጣ። ስለዚህ ጤነኛ ነው ማለት ነው እሱ። በጣም ጨምሩ ተብሏል። እንግዲህ ጠጡ። ብዙ ጊዜ የሚገርመው ስናናግራቸው፣ ብዙ ኢትዮጵያ ያናገርኳቸው ሰዎች፣ ሌሎችም ነበሩ፣ በህመም ምክንያት ነው ቡና ያቆምኩት ዶክተሮች አቁሙ ይሏቸዋል። ኢትዮጵያ እንግዲህ፣ አዲሱ ጥናት ደግሞ የሚለው ሌላ ነገር ነው ለጤናችን ሲሆን ሌሎች በርካታ አስተያየት ሰጪዎች ደግሞ በዶክተር መረራ ጉዲና መፈታት በጣም ደስተኞች ነን፣ ደስ ብሎናል፣ ሰው መደሰቱ ሲያንሰው ነው ብለዋል። እንግዲህ መስታወት፣ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪዮያ ማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮይን በመጠቀም አስተያየቶቻችሁን ማድረስ አትርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ዳን ነበር፣ የስርጭት መሀንዲሱም እንዲሁ። እንግዲህ ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። Oh, oh, ዛሬ